እንደምናመሻችሁ፣ አድማጮቻችን ከአሜሪካ ድምፅ ራዲዮ በቀጥታ የሚተላለፍላችሁ የጋቢና ቪኦኤ መሰናዶ ተጀምረዋል። ዛሬ እንግዲህ በሳምንቱ ውስጥ ካሰማናችሁ የጋቢና ቪኦኤ መሰናዶች መካከል የተወሰኑትን መርጠን በድጋሚ እናስደምጣችኋለን። አብረናችሁ የምንቆየው ደግሞ ሀብታሙ ስዩምና ጽዮን ግርማ ነን። ወደ ቀዳሚው ዘገባችን እንለፍ። ሶማሌ ክልልን ከአፋር ክልል ከምዕራብና ከምስራቅ ሀረርጌ እንዲሁም በጅቡቲ የሚያዋስነው የሲቲ ዞን አካባቢ የአፋር ክልል ልዩ ፖሊሶች በአርብቶ አደሮች ላይ ጥቃት ፈጽመዋል ሲሉ የዞኑ አስተዳዳሪ አቶ ኡመር አብዲ ከሰዋል። የአፋር ክልላዊ መንግስት ግን ክሱን አልቀበልም ብሏል። ዘጋቢያችን አዲስ ቸኮል ዝርዝሩን ይነግረናል። ዘገባው የሚጀምረው የሲቲ ዞን አስተዳዳሪ አቶ ኡመር አብዲ ተከሰተ የሚሉትን በሚዘረዝሩበት ክፍል ነው። እኔ ቀበሌ የምትባላለች ከአንዘባራ ጋር የሚያዋሰናት አለች እና እዛ ነው የተከሰተው። ይሄ ግድያ አርብቶ አደሮች ናቸው እዛ አካባቢ ያሉት እና ጠዋት ወደ ሁለት ሰዓት አካባቢ ከቤታቸው ሲንቀሳቀሱ እዛ ያደረላቸው የአፋር ልዩ ፖሊስ ነበረ እና ወደ ሶስት ሰዓት አካባቢ ራሳቦት ሰዎች ነበሩ ከከብቶቹ ፊት ለፊት አትለስ ባለፈውም ጦርነት ለተቀደዛ አካባቢ ለማጣራት አንድ ኪሎ ሜትር አካባቢ ስርቆ ነው የአፋር ፖሊስ ያገኛቸውና አስራ ሰባቱ ሰዎች አስራ አንዱ ወዲያውኑ ሰዎች አራት ቆስሏል። ሁለቱ ደግሞ አመልጠው አሁኑ ሰዓት ሙሉ ሙሉ ነው ያሉት ወይም ማይስ ወረዳ ነው ያሉት። የአፋርና ሶማሌ ክልሎች አብዛኛው ነዋሪያቸው ሶማሌ በሆኑባቸው ሶስቱ አወዛጋቢ ቀበሌዎች ማለትም በገዳማይቱ እንዱፎና አደይቱ ይገባኛል ግጭት ውስጥ ገብተው ነበር። በነኚህ ቀበሌዎች መነሻነት የአፋርን የሶማሌ ክልልም ወጣቶች የኢትዮ ጅቡቲ መንገድ በመዝጋት ሀገር አቀፍ ትኩረት ለማግኘት ሞክረው ነበር። የእነኚህ ሶስት ቀበሌዎች ችግር በጊዜያዊነት ቢፈታም በሁለቱ ክልሎች ታጣቂዎች መካከል ግን አልፎ አልፎ ግጭቶች እንደተከሰተ ይነገር ነበር። አሁን የአፋር ክልል ታጣቂዎች ለምን ብለው ይህን መስል ጥቃት ያደርሳሉ ስንል የሲቲዞን ዞን አስተዳዳሪ አቶ ኡመርን ጠይቀን ነበር። ከመጨረሻዎቹ አምስት ወራት እንደዚህ አይነት ተመሳሳይ ጥቃቶች እዛ አካባቢ የአፋር ልዩ ፖሊስ እየፈጸሙ ነው ያለው ዋናው ምክንያት ይሄ መሬት ለእናንተ አይገባችሁም ከአያቶቻችን ናቸው የወረሳችሁት የሚል እንትን አላቸው አሰምፕሽን ወይም እምነት አላቸው። እና ይህንን ነው እንግዲህ በአሁኑ ሰዓት ካለው ኢትዮጵያ ፖለቲካ ለምበረበት መጠቀም ያንን መሬቱን እንመልሳለን የሚል እምነት ነው ያላቸው። የአፋር ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ የሆኑት አቶ አህመድ ካሊወታ ግን በሲቲ ዞን አስተዳዳሪ እየቀረበ ያለውን ክስ አይቀበሉም። ይሄ አፋር ልዩ ፖሊስ እዚያ አካባቢው ከወጣ አራት ወር አልፎ መጀመሪያ ቅዝጭቱ መንስ በኋላ እንግዲህ ሰላምና ደህንነት መጠበቅ የመከላከያ ስራ ነው ተብሎ አካባቢው ላይ የነበረ ልዩ ሀይ ልዩ ፖሊስ ከዛ ተወጣ አራት ተውረጫ እነኛ ሶስቱ ቀበሌዎች ሳይሆን ሌላ ቦታ ነው የሚሉት ነ ሌላ ቦታ ድረስ የመግባት እንትን የላቸውም። የለም እኮ እዚህ ውስጥ አሁን ግን ብሎ ስም ማጥፋት አላደራ የሽብር ድርጊት ፈጽሞ እንትን ብሎ ከዛ በኋላ ስም ማጥፋት ዘመቻ እንጂ ሰዎች ስል መጥፋት ሌላ የፖለቲካ ትርፍ ቁርሾ መፈለግ እንጂ ማለት ነው። እዚያ የሚደርስ መልእክት ያለው የለም። አስራ ሁለት እንዲህ አይነት ፍላጎት ያለው አካል አይደለም። የቦርደር ጉዳይ ነው፣ በግልጽ የሚታወቅ ነው። የፌዴራል መንግስት ነው የያዘው፣ የሰላም ሚኒስተር ነው የያዘው። ስለዚህ እነሱ እስኪፈቱ ድረስ በድርድር በሂደት ያለ ጉዳይ ነው። ከዛ ውጭ እዛ ድረስ ገብቶ ኮንፍሊክት የሚፈጥር የአፋሪያ እንትን የለም። እስከ ስልሳ ኪሎ ሜትር ወደ ውስጥ ገብተው ጥቃት ፈጽመብናል የሚሉት የለም፣ የለም፣ የለም። እዛ ድረስ የሚገባ የአፋሪያ እንትን የለም። እዛ አካባቢ ከወራቶች በፊት ኮንትሮባንዲስት ኃይሎች እንትን የተባለ ነበር። የዛ እንትን የተባለ ነገር ነው የነበረው። ከዛ ውጭ ስልሳ ኪሎ ሜትር አይደለም ሀያ ኪሎ ሜትርም ወደ ውስጥ የገባ አካል የለም። በትላንትና ዕለት የሰዎቹ መገደል ከተሰማ በኋላ አፍደም የሚገኙ ሶማሌ ወጣቶች ተቃውሟቸውን ለመግለጽ የኢትዮ ጅቡቲን የባቡር መስመር ዘግተው ነበር። መስመሩ መዘጋቱ ትክክል አይደለም የሚሉት የሲቲ ዞን አስተዳዳሪ በወረዳው የሀዲዱን ደህንነት ለማስጠበቅና የተዘጋውን ለማስከፈት የተዋቀረው ኮሚቴ አባል የሆነው መሀመድ አደን ሙሴ የተባለ የአፍደም ወረዳ አቃቤክ መንገድ የዘጉ ወጣቶችን በሚያነጋግርበት ወቅት በፌዴራል ፖሊስ መቁሰሉንና ሆስፒታል ሲደርስ መሞቱን ጨምረው ገልጸዋል። ከፌዴራል ፖሊስ ለጉዳዩ ለማጣራት ያደረግነው ሙከራ አልተሳካም። በአፋርና ኢሳ ግጭት የባቡር መስመሩ ተዘግቶ እንደነበር መስማታቸውን ለቪኦኤ የተናገሩት የኢትዮ ጅቡቲ የባቡር ትራንስፖርት አክሲዮን ማህበር ስራ አስኪያጅ አቶ ጥላውን ሳርካ ዛሬ ከቀኑ አምስት ሰዓት ተኩል አካባቢ ግን አንድ ባቡር መሄዱን አስታውቀዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። ምሽቱን ከአሜሪካ ድምፅ ራዲዮ የሚተላለፉ ዝግጅቶችን እየሰማችሁ ስለምታሳልፉ እናመሰግናለን። የዓለም የፕሬስ ነጻነት ቀን በኢትዮጵያ ሲዘከር ይቆያል። እኛም ቀኑን ምክንያት በማድረግ የተለያዩ ዘገባዎች እናስደምጣችኋለን። ቀጣዩ ዘገባ ከ20 ዓመታት በላይ ጋዜጣና መጽሔት ሲሸጥ በቆየው ደበበ ግርማ አይን የፕሬሱን ሰፈር ትዝታዎች የምንቃኝበት ነው።

አራት ኪሎ፣ ቱሪስት ሆቴል አጠገብ ዙሪያውን በተለያዩ ጋዜጦችና መጽሔቶች ከቦ የምታዩት ጎልማሳ እንደ ኢትዮጵያ ፕሬስ ቋሚ ተራኪ ቢታይ አትደነቁ። 1985 ላይ የነፃው ፕሬስ ምዕራፍ ሲከፈት ጀምሮ በዚያው ነበረ። ደበበ ግርማ ለ26 ዓመታት ብዙ ተመልክቷል። ጋዜጣ ሽጧል። ጋዜጣ አስነብቧል። እንጠይቀው ካላችሁ ስለ ፋናወጊዎቹ ጋዜጦች ይነግራችኋል። በወቅቱ ነጻ ፕሬስ መሰረት የመጀመሪያዋ ጋዜጣ መጤፍ ነው መጤፍ ነበር የነበረው የመጀመሪያው፣ እፎይታ ከዛ ቀጥሎ ደግሞ ጸደይ ከዛ እያሉ ከዛ በቃ ጦጵያና ሩህ መጤፍ ናቸው። መስራት ሴቶች በደበበ ምልከታ የኢትዮጵያ ፕሬስ በተደጋጋሚ ትብ ያለ ሰው ተነስተዋል። ከሰማንያዎቹ አጋማሽ ጀምረው መነቃቃትን ይፈጥሩ የነበሩት ጋዜጦዎች ከዘጠና ሰባት ዓመተ ምህረት ምርጫ በኋላ ግብዓተ መሬታቸው ተፈጽመዋል። አጀማመሩ ላይ ቆንጆ ነበር ያው ከፕሬስ ስላራክ ነገሮች ታውቃቸዋለህ። ወዲያው እገዳው መጣ ለተቃውሞ መጣ፣ ትንሽ አካበትላትም ነገር በዛው በሰማንያዎቹ እና ዘጠናዎቹ በግቢ አካባቢ ያው ነገሮች ተበላሹ። በቃ አንድ አምስት አመት አራት አመት ነበረ ፕሬሶች ቆንጆ የሆነው የነበሩት፣ ወርቃማ ዘበን ብለው ያኔ ነው የፈለቁበት ማለት ነው። እንደ ጉዳይ ፕሬሶች የፈለቁበት ያን ወቅት ላይ ነበር። አቺ በቁጥር ራሱ መንገሩ በጣም ይከብዳል። ነው ብዙ ናቸው ነው ወደ እኔ እንኳን ማስታወሳቸው ወደ ሁለት መቶ ምናምን ጋዜጦችና መጽሔቶች ከዛ በላይ እንደነበሩ ነበር። አው፣ ይገርመሃል እንደው ከዛ ከሰማኒያ እንደ ከዘና ዘጠና ሰባት ዓመተ ምረት ለኢትዮጵያ ትልቅ የፕሬሱም ሆነ የሉጡ ታሪክ ትልቁ ዘጠና ሰባት ነው። ብዙ ጊዜ የሚከሰተው በማንኛውም ሚዲያ ምን ላይ ዘጠና ሰባት ነው። ብዙ ጊዜ የሚወራው እላ የዛን ጊዜ ማለት ነው ዘጠና ሰባት ዘጠና ስምንት ጥቅምት ላይ እነዚ የነበሩ ጋዜጦች ያው መንግስትን ትደግፋላችሁ በሚል ማለት ነው ወጡ ወይም ደግሞ ከፕሬስ ታደሉ ተከላከሉ ወደ ኢትዮጵያ ሚሊኒየም መጠጊያ ዳግም ያንሰራሩት ጋዜጦችና መጽሄቶች በ2ለ5ምስት ዓመተ የኢትዮጵያ መንግሥትን ክስ ተከትሎ ስድስት የጋዜጣ አሳታሚዎች ቢሮአቸው ሲዘጋ ከሀያ በላይ ጋዜጠኞች ሲሰደዱ ጥቂት የማይባሉት ደግሞ ለእስር ሲዳረጉ የፕሬሱ እንድርድርታ ዳግም ተገጥቷል። ከሁለት ሺህ አንድ እስከ ሁለት ሺህ አምስት ጥሩ ጊዜ ነበረ ለፕሬሶች። ለምሳሌ አዲስ ጉዳይ እና አዲስ ጉዳይ ናረሳቸውም ኢትዮጵን ጋዜጦች ደግሞ አዲስ ነገርና ያረሳት ብዙ አሉ። ብቻ ለመሀል ጥሩ ሆነው ነበረ በመሃል ላይ እንደገና ደግሞ አሁን ሁለት ሺ አምስት አካባቢ ደግሞ እንደገና ምንድን ነው ማዕበል መጣና፣ ያው ግማሾቹ እንትን አሉ። ጠቅላይ ሚኒስትር አብይ አህመድ ስልጣን ከያዙበት ዓመት ጀምሮ የፕሬሱ ሰፈር አዲስ መነቃቃት እንደታየበት የሚያነሰው ደበበ የዚህ ዘመን ጋዜጦችና መጽሔቶች ይዘት ብለውም አዳዲስ የቴክኖሎጂ አማራጮች ብለውም ፕሬሱን መሠረት አድርገው ኑሯቸውን ለመሠረቱ ሰዎች ፈተና እንደሚተው ያምናል። አብይ እንትን ካለ በኋላ

ኢንተርኔቱ ስም ተጽዕኖ አለው። አንተ የፈለከውን ነገር እዚህ ቁጭ ብለህ ሪፖርተር ላይ ያለውን ነገር ታያለ አሁን ለምሳሌ ሪፖርተር እዚህ የሚወጣው ማለት ነው የእሑድ ድሮ አንተ እያለ የእሑድ ጋዜ የእሑድ ጋዜጣ የሚወጣው ነው ነው አይደል አሁን ግን የእሑድ ጋዜጣ መቼ ነው የሚወጣው ትናንትና ነው የወጣው ፈጥሮ አንዳንድ ጊዜ ዓርብ ነው ነው የሚወጣበትም ሰዓት አለ የዚያን ጊዜ እኛ ምኑ ነው የሚሸጠው ባዶ ወረቀት ነው የሚሸጠው ሰው አይገዛህማ በአሁኑ ሰዓት ከአስር በላይ ጋዜጦችና ከአስር በላይ መጽሔቶች በገበያ ላይ እንደሚገኙ ያገኘናቸው መረጃዎች ያሳያሉ። የዛሬ 26 ዓመት በ30 ሳንቲም ሲቸረቸር የነበረ ጋዜጣ ዛሬ ዋጋው እስከ 15 ብር መድረሱን ለሁለት አስርት ዓመታት ጋዜጣዎችን የሸጠው ዛሬም በማስነበብ ላይ ያለው ደበበ ግርማ ቦቸራ ነግሮናል። ቀደም ብለን እንደነገርናችሁ ዓለም አቀፉ የፕሬስ ነፃነት ቀን እየተከበረ ነው። ቀጣዩ መሰናዶም ስለሱ የሚያወራ ነው። እንግዲህ ቀደም ባሉት ዓመታት የፕሬስ ነፃነት ቀን ለመዘከር በዓለም አቀፍ ተቋማት የሚወጡ ሪፖርቶች ኢትዮጵያን የመናገርና የመጻፍ ነፃነት የሌለባት ጋዜጠኞችና ጸሐፊዎችን በማሰደድና በማሰር እርምጃዎች ከመጀመሪያዎቹ አፋኝ ሀገራት ተርታ ይመድቧት ነበር። በዘንድሮ ሪፖርት ደግሞ ኢትዮጵያ አንድም የታሰረ ጋዜጠኛ የሌለባት አገር ተብላለች። አሁን ምን ተቀየረ? ምን አዲስ ነገር አለ? ባለሙያዎችን ስቱዲዮ ጋብዘን አወያይተናል። እንዲህ ያሉ ሪፖርቱ ሲወጡ ሲያወጡ ከነበሩ ድርጅቶች አንዱ መቀመጫውን እዚህ ዋሽንግተን ዲሲ ያደረገና በመናገር ነጻነት ላይ የሚሰራው ፍሪደም ሃውስ ነው። የዚህ ድርጅት ከፍተኛ ባለሙያ አቶ ዮሴፍ ሙልጌታን ድርጅታችሁ በየጊዜው ሲያወጣው በነበረው አመታዊ ሪፖርት ኢትዮጵያ የኢንተርኔትም ሆነ የመናገር ነፃነት የሌለባት አገር መሆኗን በመግለጽ መብቶችን ከሚጥሱ ጋዜጠኞችን ከሚያስሩ አገራት በመጀመሪያ ተርታ የተሰለፈች አፋኝ አገር መሆኗን ሲገልጽ ነበር። አሁን ምን የተቀየረ ነገር አለ? ጋዜጠኞችን መፍታቷ ከዚህ ተርታ ያስወጣታሉ ወይ ስንል ጠይቃ ናቸዋል። የፍሪደም ሃውስ መለኪያ ኢትዮጵያን አሁንም የሚያስቀምጠው ነፃ ካልሆኑ ሀገራት ምድብ ውስጥ ነው ነገር ግን ባለፉት አንድ አመት ውስጥ የተከናወኑትን ሰፊ የፖለቲካ ለውጦች እንዲሁም በህዝቡ መካከል የሚታየውን የተስፋና የታዊ ነገሮች ይመጣሉ የሚል ኤክስፔክቴሽንን በመገምገም እንዲሁም በህግ በተቋማት በፖለቲካል ኢንቫይሮንመንት ማሻሻል ረገድ የታዩ መጠነኛ እርምጃዎችን በመገምገም በዚህ በዚህኛው ሪፖርት በጣም ሰፊ የነጥብ ጭማሪ ካገኙ ሀገራት ውስጥ አንዷ ነች። በዓለም ላይ ማሌዥያ አንጎላና ኢትዮጵያ ትልቁን የነጥብ ጭማሪ ካገኙ ሀገራት ውስጥ ናቸው። ዶክተር እንዳልካቸው ጫላ በሀምሊን ዩኒቨርሲቲ በጋዜጠኝነት ረዳት ፕሮፌሰር ናቸው። ለ26ኛ ጊዜ እየተከበረ ያለው ዓለም አቀፍ የፕሬስ ነጻነት ቀን ኢትዮጵያ ውስጥ መሰናዳቱን በበጎ ይመለከቱታል። ግን ደግሞ ይላሉ ፕሬስ ነጻነት ዙሪያ ላይ ያሉ ለምሳሌ የመረጃ ነጻነት አዋጁ የሚፈቅዳቸው ነገሮች ቢኖሩም ጋዜጠኞች እንደፈለጉ የፈለጉትን መስሪያ ቤት ሄደው የሚፈልጉትን ነገር ማግኘት የማይችሉበት ሁኔታ ነው ያለው አሁን። ምክንያቱም ይፈራሉ። ያለው ነጻነት ደግሞ አዲስ አበባ እና አዲስ አበባ ዙሪያ ወይም ትልልቅ ከተሞች አካባቢ ብቻ ነው። የክልል ከተሞች ላይ ጋዜጠኞች እንደፈለጉ ተንቀሳቅሰው የመስራት አቅምም ነጻነትም አላቸው ብዬ አላምንም። ምክንያቱም ማዕከላዊ መንግስት ወይም ይሄ የፌዴራሉ መንግስት የህግ ስርዓት የማስከበር አቅሙ ትንሽ የተዳከመ በመሆኑ የተለያዩ ጋዜጦች በስዕል ለደህንነታቸው ስጋት ይገባቸዋል። ስለዚህ ለምሳሌ ኢትዮጵያ ውስጥ በአስራ ሁለት ወራት ውስጥ በተለያዩ አካባቢዎች ግጭቶች ነበሩ እና ጋዜጠኞች በፈለጉት መንገድ ሄደው ያንን ግጭት የመዘገብ ነጻነት አላቸው ብዬ አላስብም እና ነጻነቱ ሙሉ አይደለም። ጋዜጠኞችም ያንን ነጻነት የመጠቀም አቅማቸው ገና እዚህ ግባ የሚባል ደረጃ አይደለም። መስፍን ነጋሽ የቀድሞ አዲስ ነገር ጋዜጠኛ ነው ከዘጠኝ ዓመት የስደት ቆይታ በኋላ ወደ ኢትዮጵያ በቅርቡ መመለስ ችለዋል። መስፍንም በፕሬሱ ላይ ያለውን ግምገማ እንደሚከተለው አካፍሎናል። እንግዲህ ኢትዮጵያ ስሄድ እና ያየሁት ከዘጠኝ ዓመት በኋላ ነው የተመለስኩት። በጥሩ ጎኑ ብዙ የቴሌቪዥንና የሬድዮ የሬዲዮ ጣቢያዎች አሉት በተለይ የቴሌቪዥኖቹ ቁጥር በጣም ብዙ ነው። እሱ በጣም ደስ ይላል። አዲስ በመቋቋም ላይ ያሉ ቴሌቪዥኖች እንዳሉ አውቅ ያለው በጣም ደስ ይላል። የህትመት ሚዲያዎችም አሉ። የህትመት ሚዲያዎቹ እንኳ ድሮ ከነበረው በቁጥራቸው ቢያንስ ገና ናቸው፣ አልደረሱም። በስርጭት መጠናቸውም በጣም ትንሽ። እኔ በነበርኩ ጊዜ የእኛን ጋዜጣ እንኳን ሳንፈጥረው የዛን ግማሽ እንኳን የሚያስገኝ ጋዜጣ የለም። ስለዚህ በጣም ትንሽ ነው። እሱ ትንሽ ያሳዝናል። ግን ብዙ የሚዲያ ተቋማት፣ ጋዜጦች፣ ውጤቶች፣ ሬዲዮ፣ ቴሌቪዥን መኖሩ አንድ በጣም ጥሩ ነገር ነው። ያ ማለት ደግሞ ሌላ ጥሩ ነገር ሆኖ ያገኘው ብዙ ጋዜጠኞች ሚዲያ ውስጥ አሉ ማለት ነው። ስራ ላይ አሉ ማለት ነው። በጣም ጥሩ ነገር ነው። በነገራችን ላይ ቴሌቪዥን፣ ሬዲዮ ስል የክልሎቹንም ጭምር ነው። ብዙዎቹን የመከታተል እድል ባይኖርም ግን በቁጥራቸው በጣም ብዙ ናቸው። ብዙ ሰውም ይከታተላል። በተለይ ቴሌቪዥንና ሬዲዮ በደንብ አያይዞም የባለሙያን ችግር ዳስሶታል። በሌላ በኩል አቤል ዋበላ እስር ቤት ከመግባቱ በፊት ጦማሪ ነበር። ከእስር ሲወጣም እስር ቤት ውስጥ በደረሰበት ድብደባ ጆሮ ላይ ጉዳት እንዳጋጠመው ይናገራል። ከዚህ ሁሉ በኋላ ዛሬ በፕሬስ ነፃነት ቀን ተገኝቶ ሀሳቡን መግለጽ ችሏል። ድሮ እስክንደር ነፃነት ቀን እስር ቤት እያሉ የነበረው በጣም ትልቅ ተስፋ መቁረጥ ነበር። የነበረው በዛ መንፈስ ውስጥ ነው ወደ ሀሳባችን መግለጽ ወደ መጽሐፍ የገባ ነው። በዛ ሂደት ውስጥ እኛም ስንታሰር ተጨማሪ ተስፋ መቁረጥ ስለነበር፣ እንደዚህ በአጭር ጊዜ ውስጥ ጋዜጠኛ የማይታሰርባት ሀገር ትሆናለች ብለን አልገመትንም ነበር። ያ በጣም ደስ ይላል። ከዛ ደግሞ ይሄንን ትልቅ ዓለም አቀፍ መድረክ ማስተናገዳችንም በጣም ደስ ይላል። ግን ያው ቻሌንጆቹ ግን እንዳሉ ናቸው። ያሉት አስቸጋሪ ሁኔታዎች የስርጭት አሁን ለምሳሌ ጋዜጣን ስርዓቱን ብናየው የስርጭት መጠን ይቀንሷል። ከጋዜጣ አዟሪ ሳይቀር ከወደ ሌላ ስራ ገብተዋል። የግል ድርጅቶች ለግል ሚዲያ ማስታወቂያ አይሰጡም። ስለዚህ የገንዘብ የማግኘት እንትኖች በጣም ጠባብ ናቸው። በተጨማሪም የባለሙያ እጥረት አለ እና እነሱን ማሟላት አለብን እሱ እሱ በጣም ከፍተኛ የሆነ ክፍተት እንዳለ ያሳያል። ያው እንደ ሌሎቹ ሀገሮች የሚዲያ ካውንስል፣ የጋዜጠኞች ማህበራት እነዚህ እነዚህ ሁሉ የሉም እና ይሄ በሌለበት ሁኔታ ስለ ሚዲያ ነጻነት ማውራት በጣም ትንሽ ነው። እኛ ከነበርንበት አንጻር፣ ትናንት ከነበርንበት አንጻር በማወዳደር ነው እንጂ በጣም ከፍተኛ የሆነ ክፍፈት አለ ያልተሰራ ስራ ባለሙያዎቹ እድሎቹን፣ ተስፋዎቹን፣ ችግሮቹንና መፍትሄዎቹን የዳሰሱበት ውይይት ዌብሳይታችን በፌስቡክና በድረገጻችን ላይ ይቀርባል። ተከታተሉት። የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የጋቢና ቪዮ ዝግጅታችንን ነው። ወደ ተከታዩ ዘገባችን ነው የምናልፈው። የመናገር ነጻነትን ጨምሮ ስለ በርካታ ዴሞክራሲያዊና ሰብአዊ ጽንሰ ሀሳቦች ለዓለም ካስተማሩ ፈላስፎች መካከል አንዱ የሆነው የሶቅራጠስ ታሪክ የሚዘክር ትያትር በብሔራዊ ትያትር በመታየት ላይ ይገኛል። ባዶ እግር የተሰኘው ትያትር ከጥቂት ወራት በፊት በግሪክ አክሮፖሊስ አንፊ ትያትር በአማርኛ ቋንቋ በቀረበ ጊዜ በተመልካቾች ዘንድ ከበሬታን አግኝቷል። ለመሆኑ ለዚህ ዘመን ኢትዮጵያውያን ምን እርባን አለው የሚለውን ጥያቄ ጨምሮ ከጽንሰቱ እስከ እይታ ቀኑ ድረስ ያሉ ተዛማጅ ጉዳዮችን የሚነግረን የራዲዮ ቅኝት በመቀጠል ይሰማል። አዘጋጅና አቅራቢው ሀብታሙ ስዩም ነው። አክሮፖሊስ ከክርስቶስ ልደት በፊት በአምስተኛው ክፍለ ዘመን የተገነባ የግሪኮች ጥንታዊ ከተማ ጥቁር እንግዶች መጥተውበታል። ጥቁሩ ሲባል አባባል አይደለም። በእውነትም ጥቁሮች ናቸው። አፍሪካውያን፣ ያውም ኢትዮጵያውያን በጉጉት ለሚጠብቋቸው አራት ሺህ ገደማ ግሪካውያን የሚሆን ኪነጥበባዊ ስጦታም ይዘዋል። ስጦታቸውን እንኳን ሰዎች ከዋክብት የጓጉለት ይመስላል። ማታም የሰራ ነው። ማታም መሆኑ ብቻም ሳይሆን ከዋክብቶቹ እንደ መብራት ነበሩ። የሚገርሙ ነገር ትግሉት ጨለማ ይሆናል ተብሎ በታሰበበት ጊዜ የአየር ንብረት ለውጥ ነበረ ብያለ ከዋክብቶቹ የሚገርሙ ነበሩ። ያ ስጦታ ቲያትር ነው። ዲሞክራሲ፣ ንጹሕ አየር፣ ጤናማ የሚሆን ለሕይወታችን የእድገት መሠረት እንደ ዋነኛ አካል ተወስደው ደንገዝገዝ ባለው መድረክ ላይ ኢትዮጵያን ተዋናያን በአማርኛ ቋንቋ ለግሪካውያን ተመልካቾች ቲያትር እያሳዩ ነው። የሚያሳዩት ቲያትር በግሪካውያን የፍልስፍና የነፃ ሐሳብ ታሪክ ውስጥ ትልቅ ስም ያለውን ፈላስፋ ታሪክ የሚከተል ነው። ያ ሰው ሶቅራጥስ ነው። ባዶግር የተሰኘው ቲያትር መራሂ ተውኔት ለሆነችው ራሄል ተሾመ ሶቅራጥስ ከሺህ ዓመታት በፊት ኖሮ ዛሬን የሚሞግት ኃይል ነው። ትልቅ ተናጋሪ ነው የሚመስል ሶቅራጥስ ነው። ምክንያቱም ያንን ዘመን በነበረበት ለወደፊት እንኳ ስራ ወደ በጣም ይቀርባል ለአንተ ሌላ ኢኮኖሚ ማህበረሰቡ ፖለቲክ ስሉ ይቀስማላ። በአሁኑ ዘመን ኢትዮጵያ ውስጥ ያለ ታሪክ ነው የሚመስለው እንጂ እንደው ትርጉም ሆኖ መቅረቡ ለአንዳንድ ሳንሱ የሚነገር እውነት ሊጎዳ ይችላል ብለዋል። ቲያትሩ መታየቱን ቀጥለዋል። ኢትዮጵያኑ በጥንታዊ ግሪክ አለባበስ ሆኖ በመድረኩ ላይ ከግራ ወደ ቀኝ ይወራጫሉ። ከመድረኩ ብዙም ሳይርቅ በሚገኘው ሰሌዳ ላይ የሚናገሩት ቃለ ተውኔት ትርጉም በግሪከኛ የጽሑፍ ትርጉም ብልጭ ድርግም ይላል። ቲያትሩ ማብቂያ ላይ የነበረውን ምላሽ የሶቅራጥስን ሚስት ዘንተፒኖክ ላይ የተጫወተችው ተዋናይት መሰረት ህይወት አትዘነገው። በዛ መጠን ኢትዮጵያውያን ቲያትር ይሰራሉ የሚል ግምት ያልነበራቸው ይመስለኛል። ቲያትሩ ሲያልቅ የነበረው ጭብጨባ አልቆ ማለት ረጅም ጊዜ እየተመላለስን እየተመላለስን እየተመላለስን እጅ ነሳን ለኦዲየንስ እዛው ጋር ቆምን። እግዚአብሔር ማመስገን የጀመርነው መድረክ ላይ ምናልባት ለመጀመሪያ ጊዜ ሳይሆን አይቀርም። መድረክ ላይ ዝማሬ የጀመሩ አርቲስቶች ከዚህ ሁሉ የመድረክ ላይ ስኬት በፊት ግን ከወራት በፊት ባዶ እግር ፈታኝ ጊዜ አሳልፈዋል። የባዶ ግር ማክስዌል አንደርሰን በ1966 የአውሮፓውያን አቆጣጠር የጻፈው ቤርፉት ኢን አቴንስ የተሰኘ ቲያትር የአማርኛ ትርጉም ነው። ተርጓሚው አስቻለው ፈቃደ ሲሆን፣ ራሂል ተሾመ መሐመድ አዘጋጇ ናት። ባዶ ግር የዛሬውን ቅርጽ ከመያዙ በፊት በተደጋጋሚ የአርትዖት ሥርዓት ሰርቶበታል። አንጋፋው ተዋናይና መራሂ ተውኔት ደበበ እሸቱ የአርትዖቱን በኋላም ሶቅራጠስን ወክሎ የመጫወት ኃላፊነቱ በእሱ ላይ ወድቆ ነበር። ሶክራትስ ደግሞ ማን እንደሆነ በመጠኑ ቢሆን ስለማቅ እና ያ ስክሪፕቱን ደግሞ ሳነበው በጣም ስደስ ስላኔና ስለወደድኩት ጊዜ ሰጥቼ እንግዲህ እሱን ማስተካከል ማረም፣ ተደጋጋሚ ሀሳቦችን ማውጣት ለሰልኪ የሆኖችን አነጋገሮች ከረዥም ንግግር ይልቅ አጠር ያለ በቀጥታ ለህዝብ ቢነገር ይገባል በሚል እምነት ሳስተለው ቆይጭ መጠዋል። መጀመሪያ እርግጠኛ አልነበርኩም ለምንጫወት፣ ምክንያቱም የዚያን ጊዜ የነበረው የፖለቲካ ድባብ እኔም ብሔራዊ ቲያትር ቤት ሄጄ እንድጫወት የሚፈቅድልኝ አልመሰለኝ ለወራት የቆየው ልምምድ ከተጠናቀቀ በኋላ ግን ሌላ መሰናክል ተፈጠረ። በኢትዮጵያ የአስቸኳይ ጊዜ አዋጅ ታወጀ። ባዱ ግር ዲሞክራሲን፣ ሳንሱርና ሌሎች ለባለሥልጣናት ብዙም የማይቀሉ ሐሳቦች የሚነሱበት ትያትር ነውና በርካታ ዲሞክራሲያዊና ሰብአዊ መብቶች ላይ ገደብ በተጣለበት በዚያ ዘመን የቲያትሩን እጣ ፈንታ ለመወሰን ቸገረ። ልምምዱን ለስር ወራት ያህል ካካሄድን በኋላ ግን ኮማንድ ፖስት ተቋቋመ። ከአስር ወራት በኋላ ከአስራ አንድ ወራት በኋላ ኮማንድ ፖስት ሲቋቋም እንግዲህ እንቀጥል ወይ ወይ ሳንቀጥል እንግዲህ፣ አንድ ሳምንት ነው የቀረ ለመክፈት ቲያትሩ። ቀጥሉ ለማለትም አቁሙ ለማለትም ኃላፊ ጠራ። ኮማንድ ፖስትም ሄደው ሲጠይቁ የሚመለከታቸው ሰዎች እኛ

ብዙም ሳይቆይ ህዝባዊ ተቃውሞ በኢትዮጵያ ብዙ ነገሮችን ቀየረ። ከለላዎች ተነሱ፣ ገደቦች ፈቀቅ ፈቀቅ አሉ። የመገጣጠም ነገር ሆኖ ሶቅራጥስ ከዘመናት በፊት ያነሰው የነበረው የነጻነትና የመመራመር ተፈጥሯዊ ሐሳቦች በተለያየ ቅርጽና ፖለቲካዊ ትርክት ታጅበው የሚተገብራቸው በዛ በገደብ ጥላ ስር የነበረው ባዶ ግርም ለእይታ ክፍት መሆኑን ማስነገር ጀመረ። ባዶግር አዲስ ቲያትር በኢትዮጵያ ብሔራዊ ቲያትር ባዶግር ለመድረክ ሲበቃ ተዋናይና መራሒ ተውኔት ደበበ እሸቱን ይዞ አልተመለሰም። በጤናና ሌሎች ጉዳዮች ምክንያት ወደ ቲያትሩ መመለስ እንዳልቻለ ነግሮኛል። ሆኖም ከጀርባ ሆኖ ድጋፉን አላቋረጠም። የዚያ ድጋፍ ማሳያው ቲያትሩ ወደ ግሪክ ሄዶ አፍሪካውያን በታሪክ የሙሉ ሰዓት ቲያትር አሳይተውበት እንደማያውቁ በሚነገረው የአክሮፖሊስ አምፊቲያትር ላይ እንዲታይ ማድረግ ነው። የሶቅራጠስን ረዳት ሆኖ የተወነው ዋሲውም በላይ ኢትዮጵያና የግሪክ መቶኛ ዓመት የሰላም ግንኙነት ሲከበር በዚያ ላይ አምቻችሁ ከኛ ጋራ ከብሔራዊ ትያትር ጋር ተነጋግረው ንጋሽ ደቤ ታላቃችን አለ። እንግዲህ መምህር ነው፣ በኢትዮጵያ የኪነጥበብ ታሪክ ውስጥ ያለውን ስፍራ ታውቀዋለህ እና ከእሱ ጋር ሆነ ፐርፎርማንስን መስራት ማለት እንግዲህ እንደ አንድ የሙያ ሰው ሊሰማህ የሚችለው ነገር አለ እና እሱ አብሮን ያን ያን ትንሽ አሞት ስለነበረ ፐርፎርማንሱን ባይሳተፍም ከጎናችን መሆኑ እስከ መጨረሻዋ ሰዓት ሲጀመር ንግግር አደረገ፣ ሲያልቅም ንግግር አደረገ። ና ለሱ የነበራቸው ስሜት የሚገርም ነገር ነው። በአሁኑ ጊዜ በብሔራዊ ቲያትር እየታየ የሚገኘው ባዶ እግር ቲያትር መቼው ከክርስቶስ ልደት በፊት አራት መቶ ዓመት ዓለም ገደማ ነው። የቱ ደግሞ ጥንታዊ ግሪክ ነው። ከዘመናችን የራቀ ስለ በአዳ የሚያወራ ቲያትር ስለምን በኢትዮጵያውያን ዘንድ ተመረጠ ብሎ መጠየቅ እዚህ ጋር አስፈላጊ ይመስለኛል። አንጋፋውን የኪነ ጥበብ ሰው ደበበ እሸቱን በድጋሚ ላስቸግረው። ማንኛውም ቲያትር የሚያነሳው ጭብጥ ነው ለአንድ ሀገር የሚሆነው ወይም ለሌላ ሀገር ይሆናል ተብሎ የሚገምተው አሁን ይህም የሶክራትስን ነገር ያየነው እንደሆነ ሶክራትስ ስለ ዲሞክራሲ፣ ስለ ሰብአዊ መብት፣ ስለ እኩልነት ነው ሲሟገት የኖረው የሞተውም ለዛ ሲል ነው። ዴሞክራሲ የኛም ሀገር አስፈላጊ በመሆኑ ለዴሞክራሲ ትግልም እየተካሄደ በመሆኑም የሶቅራትስን ቲያትር በአዶግር በአቴንስ የሚለውን ቲያትር በኢትዮጵያም ቢካሄድ ለሕብረተሰቡ ትምህርት የሚሰጥ መሆኑን ማረጋገጥ ብዙ ይቻላል። ኤን ቲያትር ወደ ግሪክ ይዞ የተንቀሳቀሰው ቡድን አባላት መካከል አንዱ የሆነችው መሠረት ህይወት ኢትዮጵያውያን የኪነ ጥበብ ዋጋችንን የምንመዝንበት ቅጽበት ፈጥሮልናል ብላ ታስባለች። ከአስራ አምስት ዓመታት በላይ በቲያትርና ፊልም ዓለም የቆየው ዋሲሁን በላይ በበኩሉ ቲያትርን መጪዎች ብቻ እንደማይሰሩት እኛ ስናሳያቸው ይሄ በትውልድ ትልቅ ስርዓት ነው። ለኢትዮጵያ እንኳን ስለነሱ አደለም ለእኛ አሁን የሚሰማው ነገር ለእኔ በእኔ ትውልድ ውስጥ እዛ ሄደህ መስራት ከብዙ አመት በኋላ ነው። እንዲያውም የሰማሁት ከሀምሳ ዓመት በኋላ ነው ይህን ያህል ብዛት ያለው ተዋናይ ሄዶ ሲሰራ መሰናበቻችን የወጣቷ መራሒተ ተውኔት ራሄል ተሾመ እይታ ነው። አንተነት በተለይ በቋንቋ በራስህ የራስህ የሆነ ነገር ብዙ ነገሮች አሉና ኢትዮጵያ ውስጥ እዛ ሄዳ ስትታይ ያንተቀመ መለስ በራሱ የሚሰጥ ደስታ አለ። ይህን ብልውውጥ እንድናዳብር የተሻለ ነገር እንድናይ የሚያደርገን ይመስለኛል። ምክንያቱም እዛ ሄደ ሲመጡ ተዋናዮቹ እዛ ያለው ቴክኖሎጂ በጣም አስቀንሷቸዋል። ምክንያቱም ላይፍ አማርኛ ቋንቋ እየተሰራ ላይ በዛው ደግሞ ሁለት ቋንቋን እንደዛ ሲያደርግ ሊያስገኛለ ነው። ከልብ ከመነጨ ከእውነተኛ ስሜት እኔ ወድ አድማጮች የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱ። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና ሀብታሙ ስዩም ነበርን። ዝግጅታችንን በቴክኒክ ሲያቀናብርልን የቆየው ሞክቢል ያቤሮ። ጉዞአችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።